ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ለኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ኢትዮጵያ ድሪም ላይነር የተባለውን ዘመናዊ ጀት አይሮፕላን ለማስገባት ከዓለም ሁለተኛዋ ሆነች፣ ድኅረ ጠቅላይ ሚኒስትር መለስ ኢትዮጵያ ምን ትመስል ይሆን፣ ያኔት ስዩም በኦሎምፒክ ባታሸንፍም ሻምፒዮን መሆኗ እንዳልቀረ ተገለጸ፣ በሚል ርዕሶች ላይ ነው የዛሬው ዝግጅታችን የሚያተኩረው። ዩኤስኤ ቱደይ የተባለው የአሜሪካ ጋዜጣ ኢትዮጵያ ዛሬ ድሪም ላይነር የተባለውን ዘመናዊ ጀት አይሮፕላን ለማስገባት ከጃፓን ቀጥላ ከዓለም ሁለተኛዋ ሀገር ለመሆን በቅታለች ይላል። የኢትዮጵያ አየር መንገድ ዛሬ የድሪም ላይነር ጀት አይሮፕላን ባለቤት በመሆን በኤቪየሽን የታሪክ ማህደራት ውስጥ የገባው ዋሽንግተን ዲሲ አካባቢ በሚገኘው ዳለስ ዓለም አቀፍ አይሮፕላን ማረፊያ ላይ ለአይሮፕላኑ የቅበላ ስነ ስርዓት አድርጎ ወደ አዲስ አበባ ባበረረበት ወቅት እንደሆነ ጋዜጣው ጠቅሷል። በአይነቱ ልዩና እጅግ ዘመናዊ የሆነው ድሪም ላይነር ጀት አይሮፕላን እንደ ሌሎቹ አይሮፕላኖች ከቆርቆሮና ከብረት ሳይሆን ከካርቦን ፋይበር የተሰራ ነው። ለአንድ የአፍሪካ አየር መንገድ ይህ ታሪካዊ ይመስለኛል ሲሉ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም መናገራቸውን ዩኤስኤ ቱደይ ጋዜጣ ጠቅሷል። አቶ ተወልደ ይህን ያሉት አይሮፕላኑ ባለፈው ረቡዕ ኤቭሬት ከተባለው በዋሽንግተን ክፍለ ሀገር ከሚገኘው ፋብሪካው ሲወጣ እንደሆነ ጋዜጣው ገልጿል። ኢትዮጵያ ከጃፓን ቀጥላ አብዮታዊ የሆነውን ጀት አይሮፕላን በማስገባት ረገድ ግዙፍና ዓለም አቀፋዊ የሆኑትን የዩናይትድ ስቴትስና የአውሮፓ አየር መንገዶችን ቀድማለች ብለዋል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ አቶ ተወልደ ገብረ ማርያም ቀጥለውም የዚህ አስደናቂ በራሪ ማሽን ባለቤት መሆን በመጥፎ ወሬ ብቻ ስትታወቅ የቆየችው አፍሪካ እያደገች መሆኗን፣ ኢትዮጵያም እያደገች የኢትዮጵያ አየር መንገድም እያደገ መሆኑን እንደሚያሳይ በመግለጽ እንደ ተኩራሩ ዩኤስኤ ቱዴይ ጋዜጣ ዘግቧል። የኢትዮጵያ አየር መንገድ በአጠቃላይ አስር ድሪም ድሪምላይነር ጀት አውሮፕላኖችን እንዳዘዘ ከእነሱም አራቱ በያዝነው ዓመት ማብቂያ ላይ ይገባሉ ተብሎ እንደሚጠበቅ ታውቋል። አቶ ተወልደ በተናገሩት መሠረት ለወደፊት የኢትዮጵያ አየር መንገድ ካሊፎርኒያ ክፍለ ሀገር በምትገኘው ሳን ፍራንሲስኮ ከተማም መዳረሻ ሊጀምር እንደሚችል ዩኤስኤ ቱዴይ ጋዜጣ አውስቷል። ቲንክ አፍሪካ ፕሬስ በተባለው ስለ አፍሪካ ጉዳይ የዜና ትንተና የሚያቀርበው ድረገጽ ላይ እየወጣ የአቶ ዮሐንስ ወልደ ማርያም ጽሑፍ ደግሞ ጠቅላይ ሚኒስትር መለስ ዜናዊ ታማዋል በተባለበት በአሁኑ ወቅት ከሳቸው በኋላ ሀገሪቱ ስለሚኖራት መጻኢ እድል ማሰቡ ግድ ነው ይላል። ጠቅላይ ሚኒስትር መለስ በሞት ቢለዩ እሳቸውን የመተካቱ ሂደት ቀላልና የተመቻቸ ይሆን ወይስ አዝጋሚና ከባድ? ሊከተል የሚችለው አዲስ አመራርስ ከተቃዋሚ ወገኖችና ዘርመር ከሆኑት ንቅናቄዎች ጋር ስልጣን የመጋራት ፍላጎት ይኖረው ይሆን? አዲሶቹ መሪዎችስ ማን ይሆኑ? ኢህአዴግስ የጠቅላይ ሚኒስትር መለስን አባታዊ አገዛዝ ማብቃትን ዘልቆ ይቀጥል ይሆን የሚሉ በርካታ ጥያቄዎች እየተነሱ ነው። ነገር ግን ብዙም መልስ አልተገኘላቸውም ሲል ጽሑፉ ጥያቄዎችን ደርድሯል። ስለ አቶ መለስ ጤንነት ግምታዊ ወሬዎች መናፈስ ከጀመሩ ገና ከሦስት ዓመታት ገድማ በፊት አንስቶ ምንነቱ ባልተገለጸ ህመም ምክንያት በተባበረው የአረብ ኤሚራቶች እየታከሙ ነው የሚል ወሬ ከተሰማበት ጊዜ አንስቶ ነው። አሁን ደግሞ የጠቅላይ ሚኒስትሩ የጤና ሁኔታ በጉል በሚታይ መልኩ እየተባባሰ ሄዶ ከአንድ ወር ተኩል በላይ ለሆነ ጊዜ ከአደባባይ ሲጠፉ፣ ግን ስጋቱ ስለ ጠቅላይ ሚኒስትሩ ጤንነት ብቻ ሳይሆን እሳቸው በሌሉበት በሀገሪቱ ስለሚከተለው ሁኔታም ጭምር ነው። ጠቅላይ ሚኒስትር መለስ በሞት ቢለዩ ወይም በህመም ምክንያት በሥልጣናቸው ለመቀጠል ካልቻሉ ሊተኳቸው ይችላሉ ከሚባሉት መካከል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የሆኑት አቶ ኃይለማርያም ደሳለኝ፣ የአቶ መለስ ቅርብ ወዳጅ ናቸው የሚባሉት የጤና ጥበቃ ሚኒስትር ዶክተር ቴዎድሮስ አድሓኖምና የአቶ መለስ ባለቤት ወይዘሮ አዜብ መስፍን ይገኙባቸዋል። ነገር ግን እነዚህ ሰዎች ኢህአዴግ ውስጥ የተካተቱትን የተወሳሰቡ ጥምረቶችን አንድነት ሊጠብቁ ይችሉ እንደሆነ ያጠያይቃል ሲል ቲንክ አፍሪካ ፕሬስ ላይ የወጣው ጽሑፍ ጥርጣሬውን ይገልጻል። የኢትዮጵያ አገዛዝ መረጋጋት ዋና መሰረት ወታደራዊ ጥንካሬ፣ የዩናይትድ ስቴትስ ድጋፍና የአቶ መለስ ብልህነት እንዲሁም ግርማ ሞገስ ናቸው። አቶ መለስ በስልጣን ላይ ለመቆየት የሀገሪቱን የጸጥታ ኃይል ለጭቆና የተቃውሞ ድምፅን ለማፈንና ነፃ ሚዲያን ለመዝጋት ተጠቅመውበታል። አቶ መለስን የሚተካ መሪ ብዙ ተግዳሮቶች ይደቀኑበታል። የሀገሪቱ ኢኮኖሚ በፍጥነት እያደገ ቢሆንም የኢኮኖሚ ተግዳሮቶች እንደቀጠሉ ናቸው። ከመንግስታዊ ተቋማት ገንዘብ መስረቅና በጥቁር ገበያ ውስጥ መሳተፍ ይዘወተራል። ከውጭ የሚገቡ ምግቦችና የነዳጅ ዘይት ዋጋ መናር እንዲሁም የብር ዋጋ መቀነስ ከቅርብ ዓመታት ወዲህ የገንዘብ ግሽበት እንዲጨምር ምክንያቶች ሆነዋል። ሌላው ለድኅረ ጠቅላይ ሚኒስትር መለስ መሪ ከባድ የሚሆነው ከፍተኛ ኃይል ያለው ወታደራዊ ክፍል ነው። በጠቅላይ ሚኒስትር መለስ አገዛዝ ስር የሀገሪቱ ወታደራዊ ኃይል እጅግ ከፍተኛ ሥልጣን አከማችቷል። የሕወሓትን ሥልጣን ለመንካት ቢሞከር በአቶ መለስ ሰዎች እይታ እንደ ከባድ አደጋ ተደርጎ ሊታይ ይችላል። በዛም ላይ ወታደራዊ ኃይል በቁልፍ የሀገሪቱ የኢኮኖሚ ዘርፎች ላይ የማይናቅ ቁጥጥር ስላለው ወታደራዊ ኃይል ከእንደዚህ አይነት ዘርፎችን ነቅሎ በወታደራዊ ተግባሮች ላይ ብቻ እንዲወሰን ለማድረግ ከባድ ይሆናል። በወታደራዊ ኃይል ዘንድ የዘር ግጭትም ሊከትል ይችላል። የብሔር ብሔረሰቦች የውስጥ አስተዳደር ጉዳይም ችግር ሊገጥም ይችላል። በንድፈ ሀሳብ ደረጃ የሀገሪቱ ህገ መንግስት የክልሎች መብትና ራዕይ እንደሚጠበቅ የሚገልጹ አንቀጾች አሉት። ነገር ግን ረጅሙ የኢህአዴግ ክንድ ክልላዊ አስተዳደርን ይጫናል። በዚህም በእውነተኛ ፌዴራሊዝም ጽንሰ ሐሳብ ላይ ቀልዷል ይላል የአቶ ዮሐንስ ወልደ ማርያም ጽሑፍ። ጽሑፉ ቀጥሎም ስለ ጠቅላይ ሚኒስትሩ ገጽታ ይተቻል። የአቶ መለስ ሬከርድ ውስብስብና ድብልቅ ነው። በሰብአዊ መብት ረገጣ ረገድ ሲነቀፉ ቆይተዋል። በሌላ በኩል ደግሞ ድሆችን የሚጠቅሙ ዘላቂ ልማት በማስገኘት ረገድ ጥሩ ስም አትርፈዋል። ሀገሪቱን አይታው በማታውቀው አይነት ዘመናዊነት ደረጃ አድርሰዋታል። ያም ሆኖ ተቃዋሚዎቻቸውን የምግብ ረድኤት በመንፈግ ረገድ የበፊቶቹን መንግስታት ፈለግ ተከትለዋል በማለት አቶ ዮሐንስ ወልደ ማርያም ቲንክ አፍሪካ ፕሬስ ላይ በወጣው ጽሑፋቸው ተንትነዋል። አቶ ዮሐንስ በኮሎራዶ ፎርት ሉዊስ ኮሌጅ የዓለም አቀፍ ግንኙነትና የፖለቲካ አስተማሪ የሆኑ ምሁርና ጸሐፊ ናቸው። ጋርዲያን ዳትካም የተባለው የብሪታንያ ጋዜጣ ድረገጽ በበኩሉ ስለ ብቸኛዋ የኢትዮጵያ የኦሎምፒክ ዋናተኛ ሲጽፍ በውድድር የመጨረሻ ብትወጣም ሻምፒዮን መሆኗ አልቀረም። በረጅም ርቀት ሩጫ የኦሎምፒክ ጀግኖች የምትታወቀው ሀገር በዋና በኦሎምፒክ ለመወዳደር ያኔት ስዩም የመጀመሪያው ኢትዮጵያዊ ትሆናለች ይላል ድረገጹ። ያኔት በኦሎምፒኩ የ50 ሜትር ነጻ ስልት ዋና ለመወዳደር ስትዘጋጅ ሌሎቹ ተወዳዳሪዎች ያገኙትን የሥልጠና ዕድል አላገኘችም። የሰለጠነችው በቱሪስቶች በሚሞላው የግዮን ሆቴል መዋኛ ቦታ ሲሆን የምትተማመነው በሌላ ከተማ የሚኖር አሰልጣኟ በሰጣት የጽሁፍ መመሪያ ነው። በኦሎምፒክ ውድድር የተቻለትን ያህል ጥራ፣ የጨረሰችበት ጊዜ 32 ነጥብ 2 ሰኮንዶች ሲሆን ከአሸናፊዋ የአንቲጓና የባርቡዳ ተወላጅ ካሪም ኦራይሊ በ2 ነጥብ 40 ሰከንድ ነው ኋላ የቀረችው። የኒዘርላንዷ ፈጣን ዋነተኛ ደግሞ ወደ ስምንት ሰኮንዶች በሚጠጋ ጊዜ ነው የበለጠቻት ይሁንና በረጅሙ ርቀት ሩጫ በምታወቀው ሀገር ብቸኛዋ የኦሎምፒክ ዋናተኛ የሆነችው የ18 ዓመት ዕድሜ ወጣት ያኔት ስዩም ለወደፊቱ ትልቅ ተስፋ እንዳላት ጋርዲያን ድረገጽ ጠቅሷል። በሀገሬ በዋና ሙያ የሰለጠኑ ሙያተኞች እንዲኖሩ እፈልጋለሁ። ይህ ግን የዋና ክበቦች መኖርን ይጠይቃል ስትል ያኔት እንደተናገረች ድረገጹ ጠቅሷል። ኢትዮጵያ እንደ አውሮፓ አቆጣጠር ከ1956 ዓ ም የኦሎምፒክ ውድድሮች አንስቶ 38 የኦሎምፒክ መዳሊያዎችን አግኝታለች ከእነሱም 18ቱ የወርቅ መዳሊያዎች ናቸው። እያንዳንዳቸው ሽልማቶች በ ሶስት ሺህ ወይም ከዛ በበለጠ ሜትር ሩጫ ውድድር የተገኙ ናቸው። የሀገሪቱ የዋና መሠረት ሲታይ ለምን በሀገሪቱ እንደ ስፖርት እንዳልተገፋበት መረዳቱ ከባድ አይደለም። የግዮን ሆቴል የዋና ቦታ የኦሎምፒክ ስፋት ቢኖረውም ብዙውን ጊዜ ቀዝቃዛ ነው። አንዳንዴም ሰው ይበዛበታል። ያኔት የተሻለ የሥልጠና ዕድል ያላት በዚሁ ቦታ ነው ይላል ጋርዲያን ድረገጽ። የዋና አሰልጣኟ ከአዲስ አበባ በአውቶቡስ አንድ ሰዓት በሚወስደው ናዝሬት ከተማ ነው የሚኖረው። የያኔት አባት የአንድ መንግሥታዊ ያልሆነ ድርጅት ሾፌር ናቸው። እናቷ ደግሞ በኢትዮጵያው ቴሊኮም ይሠራሉ። ዋናተኛዋ ያኔት በአሁኑ ወቅት አዲስ አበባ ዩኒቨርሲቲ በሚገኘው የሳይንስና ቴክኖሎጂ ክፍል የኢንጂነሪንግ ተማሪ ናት። ይህ ራሱ በዋና ስልጠናዋ ላይ ጫና ያሳድርባታል። ከኦሎምፒክ ውድድር በፊት ለምሳሌ የዓመቱ የመጨረሻ ፈተና ስለነበረ የዋና ስልጠናዋን ከሰባት ጊዜ በሳምንት ወደ አምስት ለመቀነስ ተገዳለች። ያኔት ስዩም ዋና የተማረችው በ12 ዓመቷ ነበር አባቷ በሰሜን ኢትዮጵያ በኮምቦልቻ በሚገኘው መዋኛ ቦታ አስተማሯት። አንድ ቀን እንዲሁ ለጨዋታ ያህል በዋና ውድድር ተካፈልኩና የብር ሜዳሊያ ተሸለምኩ። ነገሩ የተጀመረውም በዚህ መልክ ነው ትላለች ወጣቷ ዋናተኛ። በኦሎምፒክ ውድድር የመጨረሻ ብትሆንም ወደ ሀገሯ የምትመለሰው በሻምፒዮንነት ነው ሲል ዘ ጋርዲያን የተባለው የብሪታንያ ጋዜጣ ድረገጽ ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ቆዩን።